ማህደር፣ ዜና የአንድ ዘመን ውልዶች ናቸው። በሦስት ዓመት የሚበላለጡ አዛውንቶች ውልደት፣ የልጅነት ኑሮ፣ እድገታቸው ግን ለነጩ አሜሪካዊ ልክ እንደ አሜሪካ እንደ ራሷ የድሃ ሀብታም ማነጻጸሪያ አብነቶች ተቃራኒ ግን እኩል ፖለቲከኛ ናቸው። ዶናልድ ጆን ትራምፕ እና ጆሴፍ ሮቤኔት ባይደን ጁኒየር ጆ ባይደን ሲያጥር እኩል ፖለቲከኛ የመሆናቸውን ያክል እንደ አሜሪካ ልዩነት እንደ ውልደት እድገት፣ ኑሯቸው፣ ርቀት፣ ስብእና፣ ባህሪ፣ የፖለቲካ ፓርቲ መርህ፣ ዓላማ፣ ርእያቸው ሁሉም ተጻራሪ ነው ሁለቱም በነገው ምርጫም አሸንፋለሁ ባዎች ናቸው። ትራምፕ ባለፈው ሳምንት ፔንስሌቬንያን እናሸንፋለን አለቀ አለቀ። ፔንስሌቬንያም የባይደን የትውልድ ግዛት ነው እና ባይደን በዚያው ሳምንት ግን ከሌላ ግዛት እንዲህ አሉ። ዶናልድ ትራምፕ ሻንጣውን ሸክፎ ወደ መጣበት መሄጃው ጊዜ አሁን ነው። ማን ያሸንፍ ይሆን? የጎላ መርህ ልዩነታቸውን እየጠቃቀስን የዓለም ልዕለ ኃያሊቱን ሀገር የወደፊት መሪ ማንነት እንጠይቃለን። ላፍታም አብራችሁን ቆዩ። ስላሴ 1946 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ኒውዮርክ ውስጥ ተወለደ ከቤተሰቡ አምስት ልጆች አራተኛው ነው። ዶናልድ ተባለ። አዱኛ የሰገደችለት የቤት ገንቢና ሻጭ ሪልስቴት ኩባንያ ባለቤት የሚሊዮነር ልጅ ነው። ዘ ትራምፕ ኔሽን የተባለው መጽሐፍ ደራሲ ቲም ኦብራይን የዶናልድን ውልደት ዕድገት አይተህ ማንነቱን ትረዳለህ ይላሉ። አስተዳደጉ እንደ መካከለኛ መደብ ልጅ አልነበረም። ቤተሰቡ ሾፌር ነበረው። ትምህርት ቤት የሚሄደው በሊሞዚን ነው። ተቀጥሮ ወይም መደበኛ ሥራ ሰርቶ አያውቅም። ዶናልድ ሲወለድ ጆሴፍ የሦስት ዓመት ከስምንት ወር ግድም ልጅ ነበረ። ከሁለት አናናሾቹ ቀድሞ ኅዳር 1942 ሴክራንተን ፔንስልቬኒያ ተወለደ። የትውልድ ከተማው የአሜሪካ አነስተኛና መካከለኛ መደብ መኖሪያ አብነት ናት። ጆሴፍ ከመወለዱ በፊት ቤተሰቡ ጥሩ የሚኖር ደህና ገቢ የነበረው ነጋዴ ነበረ። ሊወለድ አካባቢ ግን አባት ከሰሩ ኑሮም መረረ። ጠንካራው አባት ለልጆቻቸው የሚመክሩ፣ የሚያስተምሩ የሚያሳዩትም ግን ወድቆ መነሳትን፣ አቶ ማግኘትን፣ ከስሮ እንደገና መንሰርን ነበረ። አባቴ የወደቀው መጥፎ ጊዜ ነበር። ሁልጊዜ የሚነግረኝ ግን ስትወድቅ ተነስ እያለ ነበር። አባት በእርግጥ ወድቀው አልቀሩም። ተፍጨረጨሩ እናም ተነሱ። እንደ ድሮም ባይሆን የተሳካላቸው የአሮጌ መኪና ነጋዴ የሆኑ ጆሴፍ ድህነትን ለማምለጥ፣ ዶናልድ ይበልጥ ለመንደላቀቅ በየፊናቸው ግን እኩል ይውተረተሩ ገቡ። ጆሴፍ በመጀመሪያና በሁለተኛ ደረጃ ተማሪነቱ በቀለሙ ደከም፣ በስፖርቱ በተለይም በአሜሪካኖቹ ፉትቦል ጠንከር ያለ ነበረ። ከሁለቱም በላይ ግን የየክፍሉ አለቃ ሆኖ መሪነትን ገና በልጅነቱ ይለማመድ ያዘ። ሲናገር አፉን ያዝ ወይም ቀርፈፍ ወይም ደንቀፍቀፍ ያደርገው ነበረ። መደነቃቀፉን ለማስወገድ ግጥምን እየሸመደደ በቃሉ ግን ጮክ ብሎ መድገምን እንደ ፍቱን ሕክምና ተጠቀመበት ረዳው። የዶናልድ ችግር ደግሞ ሌላ ነበረ። ዶናልድ ችግር ፈጣሪ ብቻ አልነበረም፣ እብሪተኛም ነበር። እንደነገረኝ አስተማሪዎች አድርግ የሚሉትን ማድረግ ካልፈለገ እቀጣቸው ነበር ይላል። ወላጆቹም ዘየዱ። ስነ ስርዓት እንዲማር ብለው ኒውዮርክ ወታደራዊ አካዳሚ ያስገቡት። ልጁ ፉትቦል ለዶናልድ ደግሞ ቤዝቦል ነበረ። ያኔ የቤዝቦል ተጫዋች መሆን ነበር የምፈልገው፣ ጎበዝ ተጫዋች ነበርኩ። ጆ በ1965 በታሪክና በፖለቲካ ሳይንስ፣ ዶናልድ ደግሞ በ1968 በኢኮኖሚክስ ከያሉበት ዩኒቨርሲቲዎች ተመረቁ። ከእንግዲህ ሁለቱም አንቱ ናቸው። ባይደን በ27 ዓመታቸው ካገቡ በኋላ በመጀመሪያው ዲግሪ ላይ ሌላ የህግ ዲግሪ ያከሉበት። ትራምፕ ግን በንግዱ እንጂ ወደ ትምህርቱ ተመልሰው አልገቡም። ያገቡትም ከባይደን አስር ዓመት ያክል ዘግይተው ነው። ብቻም ሁለቱም ረጅሙን የህይወት ጎዳና ያዘግሙበት ገቡ። ባይደን ለአጭር ጊዜ ጥብቅና ከሰሩ በኋላ በዲሞክራቲክ ፓርቲ በኩል ፖለቲካውን ተቀየጡ። 1969 ነበረ። በዚያው ዓመት በደልዌር ክፍለ ግዛት የኒውካስል ወረዳ ምክር ቤት እንደራሴ ሆነው ተመረጡ። ትራምፕ ግን ከአባታቸው ኩባንያ ሥራ አስኪያጅነት ወደ ራሳቸው ኩባንያ መስራችነት፣ ከሚሊየነርነት ወደ ቢሊየነርነት ይመነደጉ፣ ዶላር እየሰበሰቡ ዶላር ይረጩ ያዙ ባይደን ዘንድሮም ለትልቂቱ ሀገር ትልቅ ስልጣን ለመወዳደር የበቁት ከወረዳ ምክር ቤት አባልነት እስከ ሴናተርነት ከሴናተርነት እስከ ምክትል ፕሬዚደንትነት ፖለቲካውን ከግማሽ ምዕተ ዓመት በላይ ከቀዘፉ ከዋኙበትም በኋላ ነው። ትራምፕ ግን ከጥቂት ዓመታት በላይ ዋይት ሃውስ ለመግባት ገንዘብ ገንዘብ የሚያገዝፈው ትልቅ ስም በቴሌቪዥን መስኮት ደጋግሞ መታየት በቂያቸው ነበረ። እርግጥ ነው በ1980ዎቹ ፕሬዚደንት ሆናለሁ እያሉ ይናገሩ ነበር የሚሉ ጓደኞች አሏቸው። ይሁንና ፌዝና ቁም ነገራቸውን ለመለየት የሚያስቸግሩት ነጋዴ ያኔ ያሉት ካንጀታቸው ይሁን ከአንገታቸው እርግጠኛ መሆን አይቻልም። እርግጠኛ የተሆነበት ለፖለቲካ ፍላጎት እንዳላቸው በይፋ ያሳወቁበት የ1999 አጋጣሚ ነበረ። ያኔ ከሪፐብሊካን ፓርቲ ደጋፊነት ሪፎርም ፓርቲ ወደ ተባለው ደጋፊነት ቀየሩ። በአመቱ ግን የምትገባን አሜሪካ ያሉትን መጽሐፍ አሳተሙ። መጽሐፉ ምጣኔ ሀብቱን ከመንግስት ጫና ነጻ ወይም ሊብራል ማድረግ፣ ፖለቲካውን ግን ጠጠራርኮ ወግ አጥባቂውን መርህ መከተል አለበት የሚል ይዘት ነበረው። በ2012 ተመልሰው የሪፐብሊካን ፓርቲን ተቀየጡ። ያኔውን ፕሬዚደንት ባራክ ኦባማን አሜሪካ ውስጥ አልተወለዱም በማለት ስም ማጥፋት የጀመሩትም ያኔ ነበር። ውንጀላው ውሸት ቢሆንም ስድብ፣ ማንጓጠጥ፣ ማበሻቀጣቸው የብዙ ቀኝ አክራሪ አሜሪካውያንን ጆሮ መሳቡ አልቀረም ነበር። በ2016 ከዝነኛው የዴሞክራቶች ፕሬዝዳንት ከቢል ክሊንተን ባለቤት ከኦባማ ውጭ ጉዳይ ሚኒስትርና ከመጀመሪያዋ አሜሪካዊት ሴት እጩ ፕሬዚደንት ከሂላሪ ክሊንተን ጋር ተወዳደሩ። የምርሃቸው ዋና ማጠንጠኛ ቅድሚያ ለአሜሪካ ወይም አሜሪካ ትቅደም የሚል ነበረ። ዛሬ እዚህ የተሰበሰብነው በሁሉም ከተማ፣ በሁሉም የውጭ ርዕሰ ከተሞች፣ በሁሉም የስልጣን ደረጃ ሊሰማ የሚገባው መርህ ለማወጅ ነው። ከዛሬ ጀምሮ ሀገራችንን የሚመራው አዲስ ርዕይ ነው። ከእንግዲህ መርሃችን አሜሪካ ትቅደም የሚለው ብቻ ነው። አሜሪካ ትቅደም አሸነፉም። ቢሊየነር ምጥል ቀኝ አክራሪ ያሻቸውን የሚናገሩት ዶናልድ ትራምፕ ለሁለተኛ ዘመነ ስልጣን ለመመረጥ ከፖለቲካና ታሪክ አዋቂው ከለዘብተኛው ከህግ ባለሙያው አንጋፋ ፖለቲከኛም ከቀድሞው ምክትል ፕሬዚደንት ጆ ባይደን ጋር እየተናነቁ ነው። ሁለቱ ፖለቲከኞችና ፓርቲዎቻቸው በብዙ ነገር በእርግጥ ይለያያሉ። ብዙዎች እንደሚሉት ግን የመራጩን ቀልብ አሁን የሚስቡት የጤና መርህ፣ ምጣኔ ሀብት፣ ዘረኝነትና ጽንስ ማስወረድ ቀዳሚዎቹ ናቸው። ግን ማን እንደ ኮሮና አምና ይሄን ጊዜ ምንም የማይታወቀው የኮሮና ተህዋሲ ስርጭትና ስርጭቱን ለመግታት እጩዎች የሚከተሉት መርህን የሚስተካከል በእርግጥ ሌላ ጉዳይ የለም። ትራምፕ ከዓለም እያላተሙ ከዓለም ሁሉ ሊያስቀድሙ የፈከሩ ቃል የገቡ ሕዝብ ያሳደሙላት አሜሪካ በኮሮና ተዋሲ በተያዘና በሞተ ሕዝብ ቁጥር በእርግጥ ከዓለም ቀድማለች። ከዓለም የቀደመችበት በሽታና በሽታውን ለመከላከል የሚወሰደው እርምጃ ወይም መርህም ብዙዎች እንደተስማሙበት ለአሜሪካኖች የዘንድሮ ምርጫ ቀዳሚና ወሳኝ ነው። የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር ዶክተር አሽዊን ቫሳን እንደሚሉት በነገው ምርጫም የኮሮና ተዋሲን ያክል ትኩረት የሚስብ መርህ ሊኖር አይችልም። በአሜሪካ መራጮች አእምሮ ውስጥ የኮሮና ተዋሲ ቀዳሚና ማዕከላዊውን ስፍራ ይዟል። ምክንያቱም የህዝብ ጤና ቀውስ ብቻ ሳይሆን በምጣኔ ሀብቱ በሥራ በትምህርት በትራንስፖርትና በሁሉም የህብረተሰብ ክፍላችን ላይ ከፍተኛ ተጽዕኖ አሳድሯል ይህ ተጽዕኖ በድምፁ ጫና ያሳድራል እስከ ዛሬ ከ92 ሚሊዮን የሚበልጥ አሜሪካዊ ድምፁን ሰጥቷል እስካሁን በተሰባሰበው የቅድመ ምርጫ አስተያየት የዲሞክራቶቹ እጩ ጆ ባይደን ከፕሬዝደንት ዶናልድ ትራምፕ የተሻለ ድጋፍ እንዳላቸው ይጠቁማል ወሳኙ ግን ነገ የሚሰጠው ድምፅ ከዚያም በላይ እነሱ ኮሌጅ የሚሉት ነው። ነጋሽ መሀመድ ነኝ። ቸር ያሰማን።